የአፍሪካ ህብረት የሰላምና የጸጥታ ምክር ቤቱና የተባበሩት መንግስታት የጸጥታው ምክር ቤት ከተወያዩባቸው ነጥቦች በዋነኛነት በብሩንዲ ጉዳይ ላይ አተኮሯል። ወደ ብሩንዲ ለማጣራት ተልኮ ከተመለሰው የጸጥታው ምክር ቤት ልዑካን ዘገባቸውን አሰምተዋል። በዚህ ነጥብ ላይ በማተኮር በጉባኤው ከተሳታፊዎቹ የኡጋንዳው አምባሳደር ሙል ሴቡጃ ካቴንዴ ያስረዱት ከተባበሩት መንግሥታት መንግስታት የጸጥታው ምክር ቤት አባላት ጋር እያደረግን ያለው ውይይት አንድ እርምጃ ወደፊት ለመጓዝ የሚያስችለን ነው። ምክንያቱም ዞሮ ዞሮ በቡሩንዲ ያገባናል ከሚሉ ወገናት ጋር ለውይይት የሚያበቃ ነውና በዚህ በቡሩንዲ ጉዳይ ላይ ሁለቱም የጸጥታ ምክር ቤቶች ያቀዱት የሥራ መርህ ምን መልክ እንዳለው በመቀጠል ጥርጥር የለውም። ከአራት ቀናት በኋላ ምክር ቤቱ በሀገር መሪዎቹ ስለሚከናወን ከዚህኛው ውይይት በርካታ ገንቢ ነጥቦችን ሊጨብጡ ይችላል። ምክንያቱም አሁን ባለንበት ደረጃ የጸጥታውን ምክር ቤት አቋም መረዳት ስለቻልን ነው። በእኛ በኩል ያለንን አቋም ደግሞ ተረተውታል። በነገራችን ላይ ከዚህም በተጨማሪ በበርካታ ጉዳዮች ላይ አብረን ነው ያለነው፣ ብዙዎች ናቸው። ጥያቄው አሁን ወደፊት መራመድ ነው። እርምጃችን ደግሞ ፈጣን እንዲሆን ነው የተባበሩት መንግስታት የጸጥታው ምክር ቤት ዘገባ ምን መልክ ያዘለ ነው ለሚለው የኡጋንዳው አምባሳደር ካቴንዴ በማያያዝ እንግዲህ ይፋዊ ገና ባይሆንም ለጸጥታው ምክር ቤት ተወያይተናል። ሁለት አበይት ጉዳዮችን ላይ ነው ያተኮርነው። ዋነኛው በብሩንዲ ጉዳይ ሆኖ ሳለ ፍሬያማ የሚያሰኝ ነው። የተባበሩት መንግስታት የጸጥታው ምክር ቤት አባላት ከቡጁምቡራ ነው የመጡት። እዚያም ከፕሬዚደንቱ ጋር ስለአደረጉት የውይይታቸውን ይዘት አስረድተውናል። እንዲሁም የቡሩንዲ ጉዳይ ይመለከተናል ያሉትን ሁሉ ያነጋገሩትን ገልጸውልናል። የተባበሩት መንግስታት የጸጥታው ምክር ቤት አባል ከቡሩንዲ መልስ ያሰሙት የፈረንሳይ መንግስት ተወካይ አሌክሲስ ላሜክ ዚም ን ሁለተኛው ርዕስ በቡሩንዲ ያደረግነውን የሥራ ጉብኝት የሚመለከት ነው። የፖለቲካ ተዋናይ የሆኑትን የማኅበረሰቡ ተወካዮች እንዲሁም ከጎረቤት ጨምሮ ሁሉም በአንድ ቃል የጥበቃ ዋስትና እንደሚያስፈልግ ነው የገለጹልን። ማለት እንግዲህ የሰብዓዊ መብትና የተጠያቂነት ጉዳይ ላይ ያተኮረ ነው። እኛ የዓለም አቀፍ ኅብረተሰብ ይህንን ስዕል የተባበሩት መንግስታት፣ የአፍሪካ ህብረት እና ንዑስ ክፍል ሀገራቱን የሚያጠቃልል ነው። በጋራ ብዙ መስራት ያስችለናል። ከወዲሁም ቢሆን የታዛቢዎች ቡድን በመላክ ከሰብአዊ መብት፣ ከውትድርናው ክፍል የተውጣጡ ቡድኖች ማሰማራቱ በሀገሪቱ ስላለው ተጨባጭ ሁኔታን መረዳት ስለሚያስችል ነው። ይህ ደግሞ በጥቂቱም ቢሆን የመተማመንን መንገድ ስለሚያመቻች ነው። ይህ ደግሞ ለተግባራችን ዋናው ምሰሶ ይሆናልና ነው። ከአፍሪካ ሕብረት ጋር በእነዚህ ጉዳዮች ላይ ሁሉ ስለተወያየን ወደፊት ለመራመድ የተመቻቸ ጥርጊያ ይሆንልናልና ነው። ጌታቸው ተድላይ ለጊዮርጊስ ለ ከዶቸቨለ ራዲዮ ከአዲስ አበባ።